ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን። እንደምናመሻችሁ የሐሙስ ሐምሌ 17 2006 ዓ ም ስርጭታችንን ይዤ ሳስተናግዳቸው የማመሸው ሄኖክ ሰማ ጊዜር ነኝ በምሽቱ ዝግጅት ከአንድ ወር በላይ ተቋርጦ የቆየው የደቡብ ሱዳን ተፋላሚ ወገኖች የሰላም ድርድር ከቀናት በኋላ በአዲስ አበባ እንደሚጀመር የምስራቅ አፍሪካ ሀገሮች ማህበር ኢጋድ አስታወቀ። የድርድሩ መሳካት አንገብጋቢ ነው። ምክንያቱም በብዙ መቶች የሚቆጠሩ ሕዝቦች እየተፈናቀሉ ያሉበት፣ ሕይወት እየጠፋ ያለበት፣ የክረምት ወቅት የመጣና ረሃብም ሊከተል እንደሚችል እየተነበ ያለበት፣ ስደተኛ ቁጥር እየጨመረ ያለበት ሁኔታ ነው ያለው። በኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። ዝርዝሩን ይዘናል። የምሽቱ እንግዳችን በአፍሪካ በጋዜጠኝነትና መጽሐፍትን በማሳተም የሚታወቁ ባለሙያ ሬኔ ለፎርት ናቸው። በኢትዮጵያ የፖለቲካ ዙሪያ የሰጡትን ትንተና ለምሽቱ ይዘናል። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። አስቀድመን የዓለም ዜና እናሰማ። ጤና ይስጥለኝ እንደምናመሻችው ዜናዎቹን የማሰማችሁ ቆንጂ የ ነኝ። አንድ መቶ አስራ ስድስት ሰዎች አሳፍሮ ከቦርኪና ፋሶ ዋና ከተማ ወደ አልጀርስ ሲጓዝ የጠፋውን የአልጄሪያ አየር መንገድ አውሮፕላን ፍለጋ ቀጥሏል። ሮይተርስ የዜና አውታር አንድ ስማቸው ያልተጠቀሰ የአልጄሪያ ባለስልጣን አውሮፕላኑ ተከስክሷል ማለታቸውን ዘግቧል። ኤር አልጄሪያ የአልጄሪያ አየር መንገድ ግን በዋጋዱጉ ማለት በቦርኪና ዋና ከተማ ለጋዜጠኞች በሰጠው ቃል አውሮፕላኑ የገባበት ጠፍቷል በሚለው ደረጃ ነው አሁንም ያለው ብለዋል። አውሮፕላኑ ሀምሳ ፈረንሳውያን፣ ሀያ አራት የቦርኪና ፋሶ ዜጎች፣ ስምንት የሊባኖስ፣ ስድስት የስፓኝ፣ ስድስት የአልጄሪያ ዜጎችና አንዳንድ ደግሞ ሰኑ የሌሎች ሀገር ዜጎችን አሳፍሮ እንደነበረ ነው አየር መንገዱ ያስታወቀው። አውሮፕላኑ በሰሜን ማሊ ጋዎ በሚሏት ከተማና አልጄሪያ ድንበር መሀል ባለ አካባቢ ወድቆ እንደሆነ መርማሪዎች ክትትል ይዘዋል። በክልሉ ያሉ ሁለት የፈረንሳይ ተዋጊ ጀቶች በፍለጋው መሰማራታቸውንም የደረሰን ዜና አስታውቋል። ጋዛ ውስጥ የሚገኝ የተባበሩት መንግስታት ድርጅት የሚያካሂደው ትምህርት ቤት በእስራኤል አዳፍኔ ተመቶ ቢያንስ አስራ አምስት ሰዎች ሲገደሉ ብዙዎች ቆስለዋል ሲሉ የጋዛ ባለስልጣናት አስታውቀዋል። ቤት ሀኑን ውስጥ የሚገኘው ትምህርት ቤት መመታቱን የተባበሩት መንግስታት ድርጅትም አስታውቋል። ነገር ግን በሰው ላይ ስለደረሱ ጉዳቶች አረጋግጦ የሰጠው አሀዝ የለም። ትምህርት ቤቱ እስራኤል ጋዛ ላይ በከፈተችው ጥቃት ምክንያት ከቤት ንብረታቸው የተፈናቀሉ በመቶ ሀብቶች፣ የተቆጠሩ ፍልስጤማውያን እንዲጠለሉበት ተደርጎ እንደነበረ ታውቋል። በፍልስጤማውያን ግዛቶች ውስጥ የሚንቀሳቀሰው የአለሙ ድርጅት የረዴትና የስራ አገልግሎት ቃል አቀባይ እንዳሉት ድርጅታቸው ለእስራኤል ጦር ሰራዊት የመጠለያውን ስፍራ ይዞታና እቅድ በግልጽ አሳውቆ ነበር ብለዋል። እስራኤል ስለ ጥቃቱ እስካሁን የሰጠችው አስተያየት የለም። የእስራኤል የጦር ኃይል በጋዛ ሰርጥ የአየርና የታንክ ጥቃቱን ቀጥሏል። ሀማስም ወደ እስራኤል ሮኬቶቹን እየ ተኮሰ ነው። ይህ በዚህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የሁለቱን ወገኖች ግጭት የሚያበርድ ተኩስ አቁም ላይ እንዲደረስ በያዙት ግፊት ካይሮ ነው የሚገኙት። የውጭ ጉዳይ ሚኒስትሩ ትናንትና ረቡ የእስራኤል ጠቅላይ ሚኒስትር በንጃሚን ነቴንያሁን የፍልስጤማውያኑን ፕሬዝደንት ማህሙድ አባስንና የተባበሩት መንግስታቱን ዋና ጸሐፊ ባንኪሙንን ሞንን አነጋግረዋል። ከውይይታቸው ተከትሎ የሰጡት መግለጫ ባይኖርም ቀደም ብሎ በተናገሩት ቃል ግን የተወሰነ እርምጃ ተመዝግቧል ማለታቸው አይዘነጋም። በሌላ ዜና የዩናይትድ ስቴትስ የፌዴራሉ የአቪዬሽን አስተዳደር መስሪያ ቤት የአሜሪካ አየር መንገድ አውሮፕላኖች እስራኤል የሚገኘው ቤን ጉሪዮን አውሮፕላን ማረፊያ እንዳይገቡም እንዳይወጡም ጥሎት የነበረውን እገዳ አንስቷል። መስሪያ ቤቱ ትናንት ረቡዕ ባወጣው መግለጫ እገዳውን ያነሳ ነው አዳዲስ መረጃዎችን ካጤንን እና እስራኤል በመንገደኞች አውሮፕላን ላይ አደጋ እንዳይደርስ ለመከላከል የወሰደቻቸውን እርምጃዎች ከተመለከትን በኋላ ነው ብለዋል። ሱዳን ውስጥ የክርስትና ሃይማኖቴን አልቀይርም በማለቷ የሞት ቅጣት ተፈርዶባት የነበረችው ሜሪያም ያህያ ኢብራሂም ከቤተሰቧ ጋራ ኢጣሊያ መግባቷ ተገለጸ። ሜሪያም ከባለቤቷና ሱዳን እስር ቤት ሳለች የተወለደውን ሕጻኑንና ሌላውን ልጇን ይዛ ሮም የደረሰችው ዛሬ መሆኑን የተነገረው ኢጣሊያ ከዩናይትድ ስቴትስ ጋር ሆና ሜሪያም ነፃ እንድትሆን ስታግዝ የቆየ ሲሆን የሀገሪቱ ምክትል የውጭ ጉዳይ ሚኒስትር አብረዋት ከካርቱም ተሳፍረው እንደነበረ ተገልጿል። የሜርያም ያህያ ኢብራሂም ጉዳይ ዓለም አቀፍ ውግዘት ቀስቅሶ ነው የከረመው በመጨረሻም የኢራቅ የኩርዶች የፖለቲካ መሪ ፋኡድ ማሱም የሀገሪቱ ፕሬዝደንት እንዲሆኑ በፓርላማው ተመረጡ። ከዚያ ጥቂት ሰዓታት ቀደም ብሎ ግን በሰሜናዊ ባግዳድ በአንድ ኮንቮይ ላይ ጽንፈኞች ባደረሱት ጥቃት ቢያንስ 51 እስረኞችና ስምንት ፖሊሶችን ገድለዋል። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1430 መካከለኛ ሞገድ እንዲሁም በናይልሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። ለአንድ ወር ያህል ተቋርጦ የቆየው የደቡብ ሱዳን ተፋላሚ ወገኖች የሰላም ድርድር ከቀናት በኋላ በአዲስ አበባ እንደሚጀመር የምስራቅ አፍሪካ ሀገሮች ማኅበር ኢጋድ አስታውቋል። ተቀናቃኝ ወገኖች ድርድሩን ለመቀጠል ፈቃደኛ መሆናቸውንም ኢጋድ አትቷል። ዝርዝሩን እስክንድር ፍሬው ከአዲስ አበባ አድርሶናል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ትናንት ማምሻውን ባወጣው መግለጫ ተቋርጦ የነበረው ድርድር እንደ አውሮፓውያን አቆጣጠር ሐምሌ 30 2014 እንደሚጀመር አመልክቷል። በፕሬዝዳንት ሳልቫኪር ማያርዲት የሚመራው የደቡብ ሱዳን መንግስትና በቀድሞ ምክትላቸው ዶክተር ሪያክ ማቻር የሚመሩት አማጽያን ድርድር ካቋረጡ አንድ ወር ሆኗቸዋል። በተለይ አማጽያኑ አሳታፊ በተባለው የሰላም ድርድር ላይ የተጋበዙ የሲቪክ ማህበረሰብና የሌሎችም ድርጅቶች ተወካዮች የተመረጡበትን ሁኔታ አልተቀበሉም። አብዛኛዎቹ የመጡት መንግስት ከሚቆጣጠራቸው አካባቢዎች መሆኑን የገለጹት አማጽያኑ አንሳተፍም ሲሉ ከአንዶር በፊት ሊጀመር ከነበረው ድርድር የመክፈቻ ስነ ስርዓት ላይ እንኳን ቀርተዋል። ድርድሩ ሳይጀመር መቆሙን የተመለከተው ይጋድ ላልተወሰነ ጊዜ መቋረጡን ያስታወቀው ያኔ ነው። ውይይቱ ተቋርጦ ቢቆይም አደራዳሪዎቹ ግን ለመጀመሩ ሁኔታዎችን ሲያመቻቹ መቆየታቸውን የወቅቱ የኢጋድ ሊቀመንበር የሆነችው የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ለቪኦኤ አብራርተዋል። የኢጋድ አደራዳሪ ቡድኖች በዚህ ውይይቱ በተቋረጠበት ጊዜ ውስጥ ከሁሉም ወገኖች ጋር እንደተደራደሩ ሲገናኙ፣ ምክክር ሲያደርጉ እንደነበር፣ ከመንግስት ወገን፣ ከተቃዋሚ ቡድን፣ ከሶስተኛ ወገን፣ ከሲቪክ ሶሳይቲና ከፓርቲዎች ጋር ጁባ ኬንያ፣ አዲስ አበባ እየተመላለሱ ሲወያዩ እንደነበር ከሶስት ከሁሉም ወገኖች ያገኙት ስሜት ውይይቱን ለመቀጠል ፍላጎት እንዳላቸውና ድርድሩ እስከ መጨረሻው መሄድ እንዳለበት የሚል ነው። ከዛም አልፎ ከስቴክሆልደርስ ከሚባሉት ሌሎች ድርድሮ የህብረተሰብ ኮሚኒቲ የዓለም አቀፍ ህብረተሰብም ጋር እንደዚሁ ተደራድረዋል። ማን ነው ምክክር አድርገው ያገኙት ፊድባክ ይሄ ስለሆነ በዛሬ ዕለት አሁን ሁለት ያዙር ውይይቱን ለመቀጠል ፍላጎት እንዳለ ነው መግለጫ ያወጣው። እንደ አውሮፓውያን አቆጣጠር ሰኔ 10 2014 የተካሄደውን የኢጋድ አባል ሀገራት የመሪዎች ስብሰባ ያስታወሰው የትናንቱ መግለጫ የዚህ ስብሰባ ውሳኔዎች ተግባራዊ መሆን እንደሚገባቸው አመልክቷል። ድርድሩ ተቋርጦ በቆየባቸው ሳምንታት ከሚመለከታቸው አካላት ጋር የተደረጉት ውይይቶችም ይህንን ማሳካት የሚቻልበትን መንገድ ለመጥረግ ያለሙ መሆናቸውን ጠቅሷል። በተለይ ደግሞ ፕሬዚዳንት ሳልቫኪርና የአማጽያኑ መሪ ዶክተር ሪያክ ማቻር ጦርነቱን ለማቆምና የብሔራዊ አንድነት የሽግግር መንግስት ለመመስረት የደረሱበትን ስምምነት በማሳያነት ጠቅሷል። ከዚህ በፊት የተካሄዱት የሰላም ድርድሮች በተፈለገው ፍጥነት አለመሄዳቸውን በቅርበት የሚከታተሉ አካላት ይናገራሉ። ከቀናት በኋላ የሚጀመረው የዚህኛው ዙር ውይይት መሳካት ግን እጅግ ወሳኝ መሆኑን የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ይናገራሉ። የድርድሩ መሳካት አንገብጋቢ ነው። በጣም በጣም አንገብጋቢ ነው። ምክንያቱም በብዙ መቶች የሚቆጠሩ ሕዝቦች እየተፈናቀሉ ያለበት ህይወት እየጠፋ ያለበት የክረምት ወቅት የመጣና ረሃብም ሊከተል እንደሚችል እየተነባ ያለበት ስደተኛም ቁጥር እየጨመረ ያለበት ሁኔታ ነው ያለው፣ እና የዓለም አቀፍ ህብረተሰብ ኢጋድም፣ ሌሎችም የዚህ ጉዳይ ባለ ስቴክሆልደር የምንሏቸው በአሁኑ ሰዓት በጣም ሲሪየስ ናቸው። ምንም አይነት ነገር ይሄን ለመግፋት ይሄ እንዲሳካ ለማድረግ አስፈላጊ የሆኑ እርምጃዎች በሙሉ መወሰድ እንዳለባቸው ነው ያለው እንግዲህ አሁን ይሳካል አይሳካም የሚለውን ይሳካል በሚለው ተስፋ በማድረግ መግፋቱ ነው የሚሻለው። ከዛ ቀጥሎ እንግዲህ የማይሳካ ከሆነ የዓለም አቀፍ ህብረተሰብ ይሄ ባለጉዳዩ ጋድም ጭምር ማለት ነው በግንባር ቀደምትነት የራሱን እርምጃ የሚወስድበት የተሻለ የተለየ እርምጃ የሚወስድበት ጊዜ የሚመጣበት ይሆናል። ከአሁኑ ግን ይሄ ይደረጋል ብሎ ማስቀመጡ በድርድሩ ሂደት ላይ ጥሩ ስሜት ስለማይፈጥር እዚሁ ማቆሙ ነው ይሻላል። በብሔራዊ አንድነት የሽግግር መንግስት ዝርዝር ሁኔታዎች ላይ መነጋገር ካሁኑ ዙር ውይይት አጀንዳዎች አንዱ መሆኑም በኢጋድ መግለጫ ተመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የምሽቱ እንግዳችን ሬኔ ለፎርት ይባላሉ። ከሳሐራ በታች ስለሚገኙ የአፍሪካ ሀገሮች እንደ አውሮፓውያን ዘመን አቆጣጠር ከ1970 ዓ ም ጀምሮ በርካታ ጽሑፎችን አቅርበዋል። አካባቢውን አስመልክቶም ለሞንድ ና ሊብራሲዮ የተባሉትን ጨምሮ ለተለያዩ የፈረንሳይ ጋዜጦች ዘግበዋል። በ1982 ዓ ም ኢትዮጵያ አን ሄሬቲካል ሬቮሉሽን የማይታመነው የኢትዮጵያ አብዮት የተባለውን መጽሐፍም የደረሱ ፈረንሳያዊ ተመራማሪ ናቸው ጋዜጠኛ ደራሲና የኢትዮጵያ ጉዳዮች አጥኒው ሬኔ ለፎርድ በቅርቡ በኢትዮጵያ የአመራር ትርምስ በሚል ርዕስ ያቀረቡትን ጽሑፍ መነሻ በማድረግ ባልደረባችን ፒተር ሃይን ላይን አነጋግሯቸዋል። ሰለሞን ክፍሌ አሰናድቶታል። ረኔ ለፎርድ ከባልደረባችን ፒተር ሃይን ላይን ጋር ባደረጉት ቆይታ በዚህ በኢትዮጵያ የአመራር ትርምስ በሚለው ጽሑፋቸው ላይ ያነሷቸውን አብይ ጉዳዮች አጫውተውታል። በአሁኗ ኢትዮጵያ ውሳኔ በመስጠቱ ሂደት ነባር አመራሮች ስላላቸው ሚና ከ2007ቱ ምርጫ በኋላ ሊመጣ ስለሚችለው መሪም ግምታቸውን አካፍለውታል። ፒተር አስቀድሞ የወረወረላቸው ጥያቄ እንዲህ የሚል ነበር። ኢትዮጵያ ሊደርሺፕ እንዲሰሬ ለሚለው ፣ ማለትም በኢትዮጵያ የአመራር ትርምስ ለሚለው ለቅርብ ጊዜው ጽሑፎ ለምን ይህን ርዕስ መረጡ? የሚል። ይህን አጥባቂ አመራር ትርምስ ውስጥ ነው ያልኩበት በርካታ ምክንያቶች አሉ። እንደምታውቀው ይህ አመራር አዲስ ሁኔታ ገጥሞታል። ጠቀሜታ ያለው የተቀላጠፈ ሥራ መሥራቱን ግን አላወቀበትም። መጀመሪያ የገጠመው ፈተና ሁሉንም ነገር ብቻውን ሲያካሂዱ የቆዩት የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሕልፈት ነው። ሁለተኛው ፈተናው ደግሞ መለስ ከሞቱ በኋላ አንድ አዲስ መሪ ለማውጣት ከስምምነት መድረስ አቅቷቸው የጋራ አመራር በሚል ለመምራት መስማማታቸው ነው። እናም በጋራ ሆነው ጠቃሚና ቀልጣፋ ሥራ ለመስራት አላወቁበትም። ሦስተኛው ደግሞ የአገሪቱ የምጣኔ ሀብት ሞዴል መሆኑ ቀርቶ እያሽቆለቆለ የመምጣቱ ጉዳይ ነው። አሁን ያለው አመራር በራሱ ጠንካራ ባለመሆኑ ኢትዮጵያን በአዲስ መንገድ ለማበልጸግ ወይም ለመምራት አይችሉም ብዬ በማመኔ ነው በኢትዮጵያ የአመራር ትርምስ የሚለውን ርዕስ ለጽሁፌ የመረጥኩት ብለዋል ረኔ ለፎር አክለው ባልደረባችን ፒተር ሃይን ላይን ለጋዜጠኛና ደራሲው ረኔ ለፎር ሌላም ጥያቄ አስከትሏል በኢትዮጵያ ዛሬ ውሳኔ የመስጠቱ ሂደት ቆመዋል ብለዋል በጽሑፎ ለመሆኑ ውሳኔ ሰጪ አካላቱ እነማን ናቸው ዋነኛ ተዋናይ የሚባሉት ማለቴ ነው የሚል ነበር you know, you, you, you have now a, a system of collective leadership, okay? በአሁኑ ወቅት በኢትዮጵያ ያለው የጋራ አመራር ነው። በዚህ የጋራ አመራር ፊት ለፊት የሚታዩ ሰው ደግሞ ጠቅላይ ሚኒስትር ኃይለ ማርያም ደሳሌ ናቸው። በግንባር ፊት ለፊት ይታዩ እንጂ ታዲያ እውነተኛው መሪ እርሳቸው አይደሉም። በመሆኑም ከውሳኔው የሚደርሱት በቅድሚያ በኢህአዴግ አራቱ ፓርቲዎች የተጀመረው ውይይት ኃይለማርያም ደሳለኝ በዙሪያቸው ከመሠረቷቸው ኮሚቴዎች ወደ አንደኛው ይመራል። በዚያ ጉዳይ ላይ ከስምምነት ካልደረሱ ውሳኔው ላልተወሰነ ጊዜ ይራዘማል። ስምምነት ከተደረሰበት ደግሞ በዲሞክራሲያዊ ማዕከላዊነት መርሆ መሠረት ለሁሉም ተግባራዊ እንዲሆን ይጠበቃል ማለት ነው። ሆኖም ውሳኔዎች እንደ ክብደታቸው መጠን ሙሉ በሙሉ ወይም በከፊል ይተገበራሉ። አንዳንዶቹ ደግሞ ባነሱን ንትርቅ ሳቢያ የት እንደ ደረሱ ሳይታወቅ ይቀበራሉ። ይህ የውሳኔ አሰጣጥ ሂደት የተራዘመ ዝብርቅርቅና ያልተሟላ ከመሆኑም በላይ የመለስ ቅርስ ከሚለው ድንበር ከተደረገለት መስመር ፈጽሞ መውጣት የለበትም። ይህም ማለት ብለዋል ሬኔ ለፎር። በተጨማሪ ይህም ማለት አሁን ያለው አመራር አዲስ ነገር ለመፍጠር አያምንም ማለት ነው። የመለስ ቅርስ የጋራ አመራሩን በአንድ ላይ ማቆየት እንደቻለ ቢታመንም፣ ታዲያ በዚያው መጠን እንዳይራምድ አግዶታል። ማንኛውም የአመራር አባል ምንም ያህል ፈጣኑ የለውጥ ሁኔታ ቢጠይቅም ዛሬ በመለስ ዜናዊ ቀደም ሲል ከተቀየሰው የልማት እቅድ መውጣት አይችልም። ኢትዮጵያ አሁን ያለችበትን ሁኔታ በጽሑፋቸው እንደ ገለጹት ካፕቴኑን ያጣ መርከብ ትመስላለች ይላሉ። ማንኛውም የመርከቡ ሠራተኛ ደግሞ የጠፋውን የካፕቴኑን ቦታ ለመተካት ችሎታውም ሆነ ፈቃደኝነቱ የለውም። መርከቢቱ ግን በሚንገጫገጭ ሞተር አቅጣጫውን ባልቀየረ ጎዳና መቅዘፏን ብትቀጥልም ዘለቄታ የለውም ይላሉ ረኔ ልፎር በጽሑፋቸው። ፒተር ሃይንላይን አስከትሎ ያቀረበላቸው ሌላ ጥያቄ ነባሮቹ የህወሀት አመራር አባላት ትኩረታቸውን ወደ ሀገሪቱ ደቡባዊ ግዛት ማዞራቸውን በጽሑፎው ጠቅሰዋል። አዳዲስ አመራሮች ብቅ ማለት ጀምረዋል ማለት ነው? ከሆነስ፣ እነማን ናቸው የሚል ነው። በእኔ አስተያየት አሁንም ስልጣኑ ያለው በቀድሞ ነባር አባላቱ እጅ ነው። የተለያዩ ፓርቲዎች የራሳቸው የሆነ ስልጣን የላቸውም። በፓርቲዎቹ ውይይት ተደርጎባቸው ውሳኔ ያገኙ ጉዳዮች ወደ ጠቅላይ ሚኒስትሩ ይመራሉ። ከዚያ በኋላ እንደ አባይ ጸሐዬ፣ በረከት ስምዖንና ሌሎች ነባር አመራሮች ያሉበት በጠቅላይ ሚኒስትሩ ዙሪያ የተቋቋሙ ኮሚቴዎች ይመለከቱታል። እንደ እውነቱ ከሆነ ግን እውነተኛው ስልጣን አሁንም ያለው በቀድሞቹ ነባር አመራሮች እጅ ነው። ረኔ ለፎር ይህን ካሉ በኋላ ግን ከነባሮቹ ውስጥ ማለትም ከህዝባዊ ወያነ ሓርነት ትግራይ አመራሮች ውስጥ አንዳንዶቹ የት እንዳሉም ጠቃቅሰዋል። ስዩም መስፍን በአሁኑ ጊዜ ሙሉ በሙሉ ከጨዋታው ውጭ ናቸው። የሟቹ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ባለቤት አዜብ መስፍንም እንዲሁ ሙሉ በሙሉ ከጨዋታው ውጭ ሆነዋል። እዚህ ላይ የአባዱላ ገመዳን ጉዳይ ብንመለከት ግን አባዱላ ቀድሞ የኦህዲድ ሊቀመንበር ነበሩ። በአሁኑ ወቅት ግን በፓርቲው ውስጥ ይፋ ስልጣን የላቸውም። በቅርቡ አምቦ ውስጥ ከኦሮሞዎች ጋር ችግር በተፈጠረበት ጊዜ ግን የአምቦ ሕዝብ ስለ ችግሩ መወያየቱን የመረጠው ከታሰሩት የኦህዲድ መሪዎች ጋር ሳይሆን ከአባዱላ ጋር ብቻ ነው። የስባት ነጋ ጉዳዩንም አንስተዋል። ረኔ ለፎር በውይይታቸው ጊዜ ስባት ነጋን ካየን አሉ። ለፎር በመንግስቱ ውስጥ ምን ሚና እንዳላቸው ማንም በትክክል የሚያውቀው ነገር የለም እንዲህ ናቸው ብሎ ለመናገር ያስቸግራል ነው የሚሉት። ሌሎች ነባር የቲፒኤልኤፍ ማለትም የህዝባዊ ወያነ ሓርነት አመራር አባሎችስ ተብሎ ለቀረበላቸው ጥያቄ ሲመልሱ ጸጋይ በርሄ አሁንም የጠቅላይ ሚኒስትሩ የጸጥታ ጉዳዮች አማካሪ ናቸው። ያ ደግሞ ቁልፍ ቦታ በመሆኑ ጠንካራ ሰው ያስብላቸዋል። አባይ ፀሐይም በሚኒስትር ማዕረግ የጠቅላይ ሚኒስትር ሀይለ ማርያም አማካሪ ተብለዋል። እርሳቸውም እንዲሁ በህዝባዊ ወያኔ አርነት ትግራይ ውስጥ አሁንም ጠንካራ ስልጣን አላቸው። ኩማ ደመቅሳ፣ ካሱ ኢላላና የመሳሰሉትስ የት ላይ ናቸው ለተባሉት ረኔ ለፎር ሲመልሱ እነርሱም በጠቅላይ ሚኒስትሩ ስር ናቸው ካሉ በኋላ ትክክለኛው ስልጣን ያለው እንግዲህ በጠቅላይ ሚኒስትሩ ዙሪያ ባሉ ሰዎች እጅ ነው ብዬ እገምታለሁ ብለዋል። በክልሎች ዙሪያ ያየነው እንደሆነ ግን ሲሉ ያክላሉ በዚያ መልክ ካየነው ውስብስብ ችግር አለው። ምክንያቱም በክልል ደረጃ የየፓርቲው አመራሮች በመለስ ጊዜ ያልነበረ ሥልጣን ተሰጥቷቸዋል። በብሔራዊ ደረጃ ሲታይ ግን አሁንም ሥልጣኑ ያለው በኃይለ ማርያም ደሳሌም ቢሮ ዙሪያ በተሰባሰቡ ሰዎች እጅ ሆኖ እናገኘዋለን። እርግጥ ሕዝባዊ ወያነ ሓርነት ትግራይ ዛሬ ቀድሞ የነበረው ሥልጣን የለውም። ዞሮ ዞሮ አሁንም በትክክል የመንግሥቱ ሥልጣን በማን እጅ እንደሆነ ለመናገር ይከብዳል ብለዋል። ፈረንሳዊው ጋዜጠኛ ደራሲና የኢትዮጵያ ጉዳዮች አጥኚው ረኔ ለፎር ከፒተር ሃይንላይን ጋር ያደረጉት ቃለ ምልልስ በጣም ሰፊና ብዙ ርዕሰ ጉዳዮችን ያነሳ ነው። በመጪው ምርጫ ዙሪያ በመንግሥቱ ውስጥ ሌላ መንግሥት ሲሉ ስለ ጠሩት ስለ ወታደራዊ ክፍሉ ሥልጣንና ሌሎች ጉዳዮች ተወያይተዋል። በሌላ ጊዜ እንመጣበታለን። የዛሬውን ክፍል አንድ ዝግጅት በዚህ አበቃለሁ። በ1431 መካከለኛ ሞገድ ከአሜሪካ ድምፅ ሬዲዮ ጣቢያ የሚተላለፈው ስርጭት ሲቀጥል አንድ ሙዚቀኛ እናስተዋውቃችሁ። ራያን ቴደር ዛሬ በሙዚቃው ዓለም ውስጥ ሥራው እጅግ የበዛበት ሰው ሳይሆን አይቀርም። የዋን ሪፐብሊክ ባንድ ዋና ዘፋኝ ቴደር ለሌሎች ድምፃውያንም ግጥሞችን ይጽፋል። ከዚህ ከመደበኛ ሥራው ውጭ ከሆነው የዘፈን ግጥሞችን ድርሰት ሥራው ባለፈው ዓመት ወደ ሁለት ተኩል ሚሊዮን ዶላር ሰርቷል። ጠቀም ያለ ገንዘብ ነው። ስለዚህ ድካም ያልፈጠረበት ስለተባለ የጥበቡ ዓለም ኮከብ ካትሪን ኮል ያጠናቀረችው ሪፖርት አለ። ሰለሞን አባተ ለዛሬው የአሜሪካ መዝናኛ ፕሮግራም እንዲህ አሰናድቶታል። የዋን ሪፐብሊኩ የመጀመሪያ ዝማሬ እንጎቻውን በለው አፖሎጃይዝ እንደገና ገና ተቀናብሮ እስኪወጣ በሙዚቃው ፕሮዳክሽን ቋንቋ ሪሚክስ እስኪደረግ ድረስ እኮ ይህንን ያህል ቀልብ የሳበና ጆሮ ያነቃ አልነበርም። በኋላ ታዲያ ለራያን ቴደር የመጀመሪያው ባለብዙ ብዙ ሚሊዮን ዶላር ሽያጭ ወረትና ሲሳይ የሆነለት፣ ፈጥኖም ለሌሎች ዘፋኞች ግጥም ጸሐፊና ሙዚቃ አቀናባሪ ለመሆን በቃና ድንቅ ስኬቶችን ያስመዘግብ ጀመር በዓለም አቀፍ ደረጃ ድንቅ የሆኑ የተባሉ ስራዎች፣ ለምሳሌ የሊዮና ሉዊስን ብሊዲንግ ላቭ የሚደማ ፍቅር የመሰለውን ደረሰ። እንዲሁም የኬሊ ክላርክሰን አልሬዲ ጋን ሄደ የቴደር ሥራ ነው። ደግሞም የቢዮንሴ ሀሎ ደግሞም ሩመር ሃዚት ይታማል፣ ሰው ይንሾካሾካል የጻፈው ራያን ቴደር አውራጇ ድንቂቱ ወለላይቱ አዴል። አባቱ ሙዚቀኛ እናቱ አስተማሪ የሆኑት ቴደር በኦክላሆማ ባላገር በሃይማኖት አጥባቂ ቤተሰብ ውስጥ ነው ያደገው። እድሜው አስራዎቹ ቤት ከመግባቱ አስቀድሞ መንፈሳዊ ሙዚቃና ዝማሬዎችን ነበር እያደመጠ የበቀለው። ታዲያ ይህን የወንጌላዊ ዝማሬዎች ተጽዕኖ በዘፈኖች ውስጥ ብቻ ሳይሆን በአጠቃላይ በመንፈሱም ሰርጎ ይስተዋላል። የቴደረን ሕይወትና ሥራዎች ለሙዚቃ ደረጃ መዳቢው ቢልቦርድ መጽሔት በቅርቡ የዘገበው አንድሮ ሃምፕ ሙዚቃዎቹ ተወዳጅ የሆኑበት አንዱ ምክንያት አድማጩ በዘፈኖቹ ውስጥ ተጨማሪ ትርጉም ወይም ቃና ስለሚያገኝበት ነው ብሏል። ዝም ብሎ ድንቅ እኮ አይደለም፣ ዝም ብሎ ዘፈን፣ ዝም ብሎ ፓፕ ዝማሬ አይደለም። ጠለቅ ያለ ትርጉምም ያቀፈና ያዘለ ነው እንጂ። ብዙዎቹ ዝማሬዎቹ መንፈሳዊነት የተጠናወታቸው ናቸው። ሕይወትን አስረግጠው የሚያስገነዝቡ ይመስለኛል። እንዲያው እጆችህን ገልበህ በየፓርቲውና ጭፈራው ላይ መዝለል ብቻ አይደለም እ እ እንዲያውም በግልብጡ ነው። ከዚያም ወጣ ያለ ጠለቅ፣ ዘለግና ዘለቅ ያለ ባለፉት ስድስት ወራት ውስጥ ብቻ የቴደር ስም በማሩም ፋይፍ በኤሊ ጎልዲንግ እና በደሚ ላቫቶ ሥራዎች ላይ አርፏል። ከዩቱ፣ አሪያና ግራንድ፣ ቴለር ስዊፍት ጋር የሠራቸውም ቅንብሮች ሰሞኑን ይወጣሉ ተብሎ እየተጠበቁ ነው። አንድሩ ቶደር በመጪ 20 ዓመታት ቴደርን የት አድርጎ ይሆን የሚያየው? ጎዳናውን እንደፈጨ ይቀጥል ይሆን? ቀልቡ ዩቱን መሆን ነው። ዘፈኖቹ ዝማሪዎቹ በሰዎች ሕይወት ውስጥ የዕድሜ አሻራ መለኪያ መቁጠሪያና ምልክት እንዲሆኑ ማድረግ። ዩቶዎች ዘንድሮ በሐምሳ ዓመት ዕድሜያቸው ውስጥ ናቸው። ዓለምን ግን አሁንም እንደ ዞሩና እንዳዳረሱ ነው። ብቻቸውን እንዳይመስሏችሁ የሚነግዱት የራያን ቴደርን ድንቅ ዝማሪዎች፣ ድርሰቶችና ቅንብሮችን ሰንቀው እንጂ ወደ መጨረሻው ዘገባችን ስንተላለፍ በላይቤሪያ የባህር ዳርቻ አካባቢ የሚኖሩ በሺዎች የሚቆጠሩ ሰዎች መኖሪያዎችና የንግድ ተቋማታቸው በውሃ በመጥለቅለቅ ላይ ናቸው። የውቅያኖስ ጠለል ከፍ እያለ በፈፋው አካባቢ የአፈር መሸርሸር በማስከሰቱ በድህንነት የሚኖሩ በርካታ ላይቤሪያውያንን ሕይወት አስቸጋሪ አድርጎታል። የቪኦኤ የምዕራብ አፍሪካ ዘጋቢ ጀነፈር ላዙታ እንደ ዘገበችው ቀጥሎ ይቀርባል። በላይቤሪያ የባህር ዳርቻ አካባቢ የሚገኙ ቤቶች በመሬት መሸርሸር እየፈራረሱ ነው። በሺዎች የሚቆጠሩ ነዋሪዎች ቤቶቻቸውና የንግድ ተቋማቸው በውሃ ታጥበው ከነ መሰረታቸው የውቅያኖስ ሲሳይ መሆናቸው በእጅጉ አሳስቧቸዋል። ጆ ሙፈር በቡካነን ከተማ ግራንድ ባሳ ወረዳ ይኖራል። አካባቢው በውቅያኖስ ውሃ የመሸርሸር አደጋ በተደጋጋሚ እንደሚከሰትበት ይገልጻል። በጣም አስከፊ ሁኔታ ነው ያለንበት። ቤቶቻችን በባህር ውሃ ተሸርሽረው ተወስደዋል። አሁን ከነልጆቼ በአንድ የተዘጋ የትምህርት ቤት ሕንጻ ውስጥ ሰፍሬ ያለሁ። እንደምትመለከቱን የመሬት መሸርሸሩ በጣም አስጊ ነው። የባህሩ ጠለል በየጊዜው በየቀኑ ከፍ ይላል። በጣም አስጊ ሁኔታ ላይ ስለምንገኝ አስቸኳይ እርዳታ ያስፈልገናል። የላይቤሪያ የአካባቢ ጥበቃ መስሪያ ቤት በባህር ጠለል መጨመር የተነሳ የሚከሰት የመሬት መሸርሸርን ለመከላከል ጥረት ይዟል። ስቴፈን ኑፍቪል የአካባቢ ጥበቃ መስሪያ ቤቱ ምክትል ስራ አስኪያጅ ናቸው። የመጀመሪያው መርሃ ግብር በሥራ ላይ ውሏል። በእርግጥ እክሎች ገጥመውናል። ከተማዋን ሊያሟሟት የተነሳውን የባህር ውሃ ለመመከት ግንቦችና ሌሎች የመሬት መጠበቂያ ሥራዎችን በማከናወን ላይ እንገኛለን። የላይቤሪያ መንግስት በመላ ሀገሪቱ የአካባቢ አየር ግለት ጋር በተያያዘ ለሚከሰቱ የተለያዩ አሉታዊ ክስተቶችን ለመታደግ እስካሁን ስድስት ሚሊዮን ዶላር ወጪ አድርጓል። በመሬት አስተዳደር ሚኒስትር፣ በማዕድንና ኃይል ሚኒስትር ስር የተያዙት ሥራዎች የባህር ውሃ የሚያስከትለውን የመሬት መሸርሸር አትኩሮት እንደሚሰጥ ኑቪል ለቪኦኤ ገልጸዋል። የመሬት መሸርሸሩን ለማስቆም የኮንክሪት ግድግዳዎች ለማቆም 24 ሚሊዮን ዶላር ወጪ ቢደረግም ስራውን ለማጠናቀቅ ተጨማሪ 18 ሚሊዮን ዶላር ያስፈልጋል። በተለያዩ የባህር ዳርቻ አካባቢዎች የሚኖሩ ሰዎች አሸዋ በጆንያ እየሞሉ የባህሩን ውሃ ለመግታት ቢጥሩም ጥረቱ በቂ አልሆነም። ቶም ኦካይ በዚህ ወር መጀመሪያ ቤቱ ታጥቦ ተወስዶበታል። አሁንም በስጋት ላይ እንደሚገኙና ተጎጂ የሆኑ ቤተሰቦችን ለማገዝ ብዙ ስራ እንደሚጠበቅ ይገልጻል። መሄጃ የለንም። የአካባቢ አስተዳደር ሠራተኞችና ዓለም አቀፉ ማኅበረሰብ መንግሥቱን ረድተው እኛ የምንረዳበትን መንገድ እንዲያመቻቹ ስንጠይቅ ቆይተናል። ቤቶቻችን፣ ለዘመናት የኖርንባቸው ማኅበረሰቦች እየተፈናቀሉ ነው። ከመንግሥት ያገኘነው እርዳታ የለም። ወዴት እንደምንሄድ ግራ ተጋብተናል። መንግስቱ ችግራችንን አልተረዳልንም። የላይቤሪያ ባለሥልጣናት ለአፈር መሸርሸር የተጋለጡ አካባቢዎች ውስጥ የሚኖሩ ሰዎች ወደ ሌሎች አካባቢዎች እንዲሰፍሩ ሙከራ ማድረጋቸውን ይገልጻሉ። ሆኖም ነዋሪዎቹ መንግስት የሰፈራ ካሳ ካልሰጠን እግራችንን አናነሳም ብለዋል። መንግስቱ ደግሞ ይህንን ለማድረግ አቅም እንደሌለው አስረድቷል። አድማጮች፣ የምሽቱ ስርጭት በዚሁ ተጠናቋል። ያለፏችሁ ስርጭቶች ካሉ በድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተርም እንገኛለን። ቪኦኤ አምሃሪክ ብላችሁ ተከተሉን። ከምሽቱ በሶስት ሰዓት ላይ በአጭር ሞገድ በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት በሚተላልፈው ስርጭት እንደገና እንገናኛለን እስከዛው ፕሮግራሙን ከመራለን ከኃይሉ ታምራት ጋር በመሆን የምሰናበተው ሄኖክ ሰማግዘር ነኝ። ሰላም፣ መልካም ምሽት።